心。<music> እናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የሚሰራውን ብቻ ሳይሆን የማይሰራውንም ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪየንስም ያለው እይታ ነው። እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው። ወጣት አፍሪካውያን መሪዎችን በየአመቱ የሚያሰባስበው የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። የዛሬ መሰናዶ አብዛኛው ክፍል እሱን ይሸፍናል። ወጣት አፍሪካውያን መሪዎችን በየዓመቱ የሚያሰባስበው የማንዴላ ዋሽንግተን ጉድኝት ጉባኤ ዋሽንግተን ዲሲ ላይ ተካሂዷል። ይህ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የቀለም ትምህርትና የአመራር ስልጠናዎችን ከወሰዱ በኋላ የሚደረግ የመደምደሚያ መድረክ ነው። ዘንድሮ አስረኛ ዓመቱን በደፈነው መርሃ ግብር ላይ ኢትዮጵያን ጨምሮ ከሰሃራ በታች ከሆኑ ሀገራት የመጡ ወደ አንድ ሺህ ገደማ ወጣቶች ተሳትፈዋል። ዘንድሮ ላይ ተሳታፊ ከሆኑ ኢትዮጵያውያን ጋር አጭር ውይይት አድርገናል። አስቀድመው ራሳቸውን ያስተዋውቃሉ። እሺ፣ አመሰግናለሁ አቤል አዳነ እባላለሁ። የምሰራው በአሁን ላይ በኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ጽህፈት ቤት አስተባባሪ ሆኜ እየሰራው ያገኛለው የመጣውበት ትራክ ሲቪክ ኢንጌጅመንት ትራክ የሚባል ሲሆን የነበርኩበት ተቋም ደግሞ በጆርጂያ ስቴት ውስጥ አቴንስ ጆርጂያ በሚባል ከተማ ውስጥ ያለ ዩኒቨርሲቲ ኦፍ ጆርጂያ የሚባል ፐብሊክ ዩኒቨርሲቲ አለ። ሶ ዛሬ ወደ ስድስት ሳምንት አካባቢ የሚሆን በሲቪክ ኢንጌጅመንት ላይ የተለያዩ ስልጠናዎችን ሳይት ቪዚቶችን ስናደርግ ቆይተናል። ማለት ነው። ስሜ ዶክተር ራምዚ ሱፍ ይባላል። የመጣሁት ከአዲስ አበባ ከቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ነው። የስራ ድርሻዬ ደግሞ በዩሮሎጂ ሰርጀሪ ረዳት ፕሮፌሰር ነኝ። ዩሮሎጂ ሰርጀሪ በኩላሊት በፊኛና ና በፕሮስቴት ሰርጀሪ ላይ ያተኮረ የቀዶ ጥገና ክፍል ነው። እና እኔ የቆየሁት ቆይታ የነበረው በዩኒቨርሲቲ ኦፍ ሚነሶታ ነበረ። በትራኬ ደግሞ በፐብሊክ ማኔጅመንት ትራክ ነበረ። ስድስት ሳምንት ጥሩ የሆነ ቆይታ በሚኒሶታ አሳልፍ ያለሁ። ህሊና ሀሳብ እባላለሁ። ጠቅላላ ሐኪም ነኝ። የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። አሁን በጽንስና ማዕፀን ክፍል ውስጥ ነው የምሰራው። እዚህ የመጣሁት በሊደርሺፕ ን ሲቪክ ኢንጌጅመንት ነው። የነበርኩት ደግሞ ሉዊዚያና ስቴት ዩኒቨርሲቲ ነው። ፓስካ ሽመልስ እባላለሁ። ሐኪም ነኝ። በሊደርሺፕን ቢዝነስ ዩኒቨርሲቲ ኦፍ ነቫዳሪ ነው እኔ የመጣሁትኝ። ህክምና ላይ እየሰራሁ አይደለም ከዲጂታል ሄልዝ ላይ ወይም ኦንላይን ላይ ያለ ከህክምና ጋር የተያዘ ቢዝነስ አለኝ። ከዛ በተጨማሪም ደግሞ እንጀራ ስራ ውስጥ ቢዝነስ አለኝ። ስለዛ በዛ መሰረት ነው የመጣሁት። ሰፎኒያስ እባላለሁ። ሻሸመኔ ከሚባል ከተማ ነው የመጣሁት። አሁን ለምሰራው አዲስ አበባ ውስጥ ሚውዚየም ፎር ዩናይትድ ኔሽን ለሚባል ኢንተርናሽናል ኤንጂኦ የካንትሪ ኪዩሬተር ሆኜ ነው የምሰራው። ጎን ለጎን ደግሞ በወጣቶች ዙሪያ ትሬኒንግ እና ቴክኖሎጂ ዲቨሎፕመንት ላይ እሰራለሁ። አሁን እዚህ ቨርጂኒያ ውስጥ ዩኒቨርሲቲ ኦፍ ቨርጂኒያ ነው የተወሰነ ጊዜ የቆየሁት። ሲቪክ ኢንጌጅመንት በሚባለው ትራክ ውስጥ ነው ያሳለፍኩት። ሀሳባቸውን ለማጋራት የተስማሙት ወጣቶች ለስድስት ሳምንታት ዩናይትድ ስቴትስ ውስጥ በሚገኙ የትምህርት ተቋማት የቀለም ትምህርትና የአመራር ስልጠናዎችን ወስደዋል። ስለነበራቸው ቆይታ ጠቅለል ያለ ሀሳባቸውን አስቀድሞ ያጋሩናል። በጣም ቆንጆ ቆይታ ነው ያሳለፍ ነው። ምናልባት የአብዛኛዎቻችን ቆይታ ተመሳሳይ ሊሆንበት የሚችልበት ነገሮች አሉ። አብዛኛዎቹ አካዳሚክ ሴሽኖች አሉት ጥሩ የሆኑ በ ትልልቅ ዩኒቨርሲቲዎች ውስጥ የተለያዩ የአካዳሚክ የሊደርሽፕ ኮንሰፕቶችን ወይም ደግሞ ለወጣቶች በጣም ይጠቅማሉ ተብለው የሚታሰቡ ኮርሶችን ወስደናል። እነዚህ ኮርሶች በጣም ጠቃሚ ናቸው። ዋናው ዓላማቸው የግል የሊደርሽፕ ብቃታችን የማሳደግ ቢሆንም ከዛም አልፎ አካዳሚካል እንዲሁም ደግሞ በምንሰራቸው መስሪያ ቤቶች ውስጥ ወይም ደግሞ በምናደርጋቸው የተለያዩ አክቲቪቲዎች ውስጥ እስኪል የመስጠት አቅማቸው ከፍተኛ ነበር። ከዛ ውጭ ደግሞ የሳይት ቪዚቶች አሉ። የአሜሪካን ታሪክ ከማወቅ አንስቶ ድርጅቶች እንዴት ነው የሚሰሩት፣ ቮለንተሪዝም አሜሪካ ውስጥ ምን ይመስላል፣ የአሜሪካ ካልቸር ምን ይመስላል፣ እነዚህን ሁሉ ሰፋ ያደረገ ደግሞ ፐርስፔክቲቮችን እንድንወስድ የሚያደርግ አክቲቪቲዎች ነበሩት። ከዛም አልፎ ደግሞ የአሜሪካ ህይወት ምን ይመስላል የሚለውን ደግሞ ለማየት በአሜሪካኖች መኖሪያ ቤት ውስጥ ገብተን የእነሱንም ህይወት ማየት የምንችልበት ኦፖርቹኒቲዎች ነበሩ። ስለዚህ ከዚህ አንጻር እጅግ በጣም ጠቃሚ ነው። እኔ በግሌ በደንብ ብዙ ነገሮች ተምሬበታለሁ። አብረውኝ የነበሩት ፌሎች እኔ ብቻ ነበርኩኝ ከኢትዮጵያ የነበርኩት ያለውበት ቦታ ግን፣ ሌሎች የነበሩት ከሌላ አፍሪካ ሀገሮች የመጡ ሰዎች በጣም የሚገርም ጭንቅላት ያላቸው የሚሰሩት ነገር በጣም ይገራርማል። ብዙ ሀሳብ ነው የወሰድኩበት እና ዝም ብለን ተቀምጠን ከሚመጡት ሰዎች ብቻ አይደለም ስንማር የነበረው፣ እርስ በርስ በጣም እየተማማርን ነበረ። ከሰዓት ላይ ማታም አብረን ነበር ሆቴል ነበር ነው እና አብረን ቁጭ ብለን በጣም ብዙ የምንረዳዳበት ነገሮች ነበሩ። ስለዛ ለእኔ በጣም ከምንም በላይ የጠቀመኝ ነገር ነገ ከነገ ወዲያ ስራ ላስፋፋ ብል ወደ ተለያዩ አፍሪካ ሀገሮች በተለይ ዲጂታል ላይ የምሰራው ነገር ዌብሳይት ስለሆነ ሁሉም ቦታ መሄድ ይችላል ና በጣም ብዙ ኮኔክሽን የፈጠርኩበት ተነስቼ በነገ ከነገ ወዲያ ዛሬ ወር ልጀምር ብል በጣም የምተማ ያመነባቸው ቢዝነስ ፓርትነሮች ነው ያገኘሁት፣ ማለት ነው። ስለዚ እሱ ጠቅሞኛል። ከዛ በተጨማሪ ደግሞ ሁለተኛ የጠቀመኝ አሁን አንተ ካልከው ጥያቄ ጋር የተያያዘ ነውና ያገኟቸው የነበሩት ኮቾች ምናምን በኢትዮጵያ እንግዲህ እኔ በባህሌ በተለይ ብዙ የምሰራውን ነገር ግሎሪፋይ አርጌ አልናገርም። በጣም ብዙ ነገር ላይ እኔ ቁጭ ብዬ ይሄን ይሄን ነው የምሰራው ካልኳቸው በኋላ ከኔ በላይ እነሱ ስለ ስራዬ በጣም ቆንጆ አድርገው ነበረ ቃላቶቹን ምናምን ሲያስረዱኝ የነበረው ና የምሰራውን ስራ በደንብ በተሻለ መንገድ ለሌሎች ለመናገር ኮሚኒኬት ለማድረግ በጣም ሲረዱኝ ነበር። የባለፈውን ስድስት ሳምንት ማለት ነው። ስለዛ እሱን የተማርኩት አይ ቲንክ ወደ ቤት ራሱ ስም መወስደው ነገር በዋነኛነት እሱን ነው የምንሰራውን ነገር በጣም ሁላችንም እዚህ ያለ ነው ትልልቅ ነገር ነው የምንሰራው፣ ግን በባህላችን ብዙም ከፍ አርገን አንናገረውም። እሱን እሱን ና ትንሽ ሸፋፍነን ነው የምናሳልፈው። ያ ነገር ላይ ለሌላ ሰው የማስተላልፈው ነገር እሱ ነው ማለት ነው። እኔ ሊደርሽፕ እን ሲቪክ ኢንጌጅመንት ላይ ነበር የነበርኩት ምንድን ነው ትልቁ የተማርኩት ነገር ለማህበረሰብ የሚሰራ ነገር ላይ እንዴት ነው ከማህበረሰቡ መጀመር ያለብን የሚለውን ነው። ዩዥያሊ የሆነ ፕሮጀክት ስንጀምር ሄደን እኛ የራሳችን ቀርጸ ነው። ከዛ በኋላ እነሱ ላይ ሄደን አፕላይ ማድረግ ነው የምናውቀው። ይሄ ምን ያህል ዲስኮኔክቲንግ እንደሆነ ግን ከማህበረሰቡ ጀምረን ከዛ ከነሱ ጥያቄ ወስደን ፕሮጀክት ብንቀርጽና ከዛ ብንመለስ ስለሚያውቁንም ምን ያህል ኢንቮልቭድ ሊሆኑ እንደሚችሉ ኮሚኒቲ ቢልዲንግ ላይ እንዴት ከኮሚኒቲው መጀመር እንዳለብን ነው ትልቁ የወሰድኩት ነገር። ሌላ ደግሞ ስለ ራሳችንም ላይ አሁን እኔ ምን አይነት ሊደር ነው መሆን ያለብኝ ወይም ለእኔ ምን አይነት ሊደርሺፕ ፊቲንግ ነው የሚለውን አይቼበታለሁ። ሶ አሁን ለምሳሌ ኦርጋናይዜሽን ላይ ምን አይነት ስትራክቸር ነው እኔ የምፈልገው ለኦርጋናይዜሽን የኔ ዊክነሶችና ስትሪንግዞች ምንድን ናቸው? እንዴት ነው እሱን የበለጠ ስትሪንግስ የበለጠ ማሻሽለው እነሱ ላይ እንዴት ነው መሰራው የሚለው እነዚህ ሁለቱ ነገሮች ነው ያየኋቸው። ሶ ለኢትዮጵያም አፕላይ ይደረጋል ብዬ ማስበው የመጀመሪያው ፖይንት ነው። በቃ ከማህበረሰቡ መጀመር አለብን ለማህበረሰብ የሚሰራ ስራ ላይ ሌላ ደግሞ ኢትዮጵያ ውስጥ አክቹሊ ኦል ኦቨር ዘ ወርልድ ኤንጂኦዎችን ማርኬት አናረግም ማለት ኤንጂኦች ማርኬት መደረግ እንዳለባቸው ላይክ እንደ ቢዝነስ ሆኖ ዲፍረንሳቸው ምንድን ነው ሬቨኒ አያመጡም ነው። እና ማርኬት መደረግ እንዳለበት ሶሻል ሚዲያ ፕሮፋይላቸው በደንብ አፕስኬል መደረግ እንዳለበት ነው ያየሁት ማለት ነው እኔ በበኩሌ እዚህ ኤክስፔሪንሱ ላይ ያየሁት አንድ ነገር ግልጥ ብሎ ነው ሊያሳዩን የፈለጉት ላይክ የሚሰራውን ብቻ ሳይሆን ማይሰራውንም ይሄ እኛ ጋም እየሰራ አይደለም የሚል አይነት ኤክስፒሪያንስም ያለው እይታ ነው እና አሜሪካ ላይክ እንደሚታሰበው ሁሉም ነገር ፐርፌክት እየሰራ እንዳልሆነ እነሱም ቻሌንጅ እንዳላቸው ያንን ቻሌንጅ እንዴት ኦቨርካም ለማድረግ የሚያሳይ እይታ ነው እና ላይክ ሞሮፍ በስድስት ሳምንት ያው ሁሉ ነገር ተቀይሮ፣ አገርም አይቀየርም፣ እኛም ኮምፕሊት ያንቀየርም፣ ግን የእይታ ሽፍት ኦፍ ማይንድ ሴት የእይታ የይታ ፐርስፔክቲቭ አስተያየት ሁኔታ ነው የተረዳሁበት። እና ራሳችንን ሪፍሌክት እንድናረግ ወደ ራሳችን ወደ ውስጥ ገባ እንድንል አንዳንድ ሴሽኖቹ ላይክ ምንድን ነው የኔ ጥንካሬ፣ ከጥንካሬ እንዴት መስራት እችላለሁ፣ ምንድን ነው ዊክነሴ፣ እንዴት ነው አይደንቲፋይ የምናረጋቸው የሚሉትን ነገሮች ቻሌንጆቻችንን እና ላይክ እይታን ነው በቃ። ከዛ በኋላ ላይፍ ሎንግ አሳይመንት ነው ቤት ሄደን ቅስ እያለን እየመነዘርን የምንጠቀመው ብዙ ግብዓቶችን አግኝቻለሁ። ሌላ በጣም ደስ ያለኝ ነገር ሌላ ከአፍሪካ ሀገሮች በጣም ብዙ ጥሩ ጓደኞችና ጥሩ እይታዎች አግኝቻለሁ። ፎር ኤግዛምፕል እኔ የሚያጋጥመኝ ስራ ላይ ቻሌንጅ ሌላ አገር ሶልቭ አድርገውታል፣ እኔ ሶልቭ ያደረኩትን ሌላ እና ኢቨን አንዳንድ ጊዜ ቁጭ ብለን ከሴሽኖቹ አልቆ ራሳችን ኔትወርክ ከምናደርግ የምንጓጓበት ታይሞች አሉ እና ላይክ ሶሉሽኖችን አንድ ላይ የመምጣት አፍሪካ ሆኖ እኛ የዶክተሮች ማህበር አዲስ ግሩፕ ፈጠርን እዛ ውስጥ እና ሳይት ቪዚቶች ለማድረግ የአንዱ አንዱ ሆስፒታል ለማየት እንደዚህ አይነት ነገር ቀጣይነት ያለው ከአሜሪካ ጋር ብቻ ግንኙነት ያለው ነገር ሳይሆን እርስ በርስ ደግሞ በአፍሪካኖች ለአፍሪካኖች የሚል ኢኒሽቲቭ ያለው ፕሮግራሞችንም እንድናመጣ ይሄ ዩኒክ ፕላትፎርም ስለሆነ ጥሩ እይታ እዚህ እንትን ተፈጭቶ የመጣ እንትን ነው። ላይክ ቤስት ፕሮዳክቶች ናቸው ከሁሉም ሀገር የመጡት ና ያንን ኤክስፐርቲዝ ታፕ ማድረግ ደግሞ ትልቅ ሪሶርስ ነበር። ከተለያየ ነገሮች አንጻር ልናየው እንችላለን። የዚህ ፕሮግራም ጠቀሜታ አንደኛው ያው ዶክተር አራምዚ እንዳለው ከአፍሪካ ወደ ሰባት መቶ የሚደርሱ ወጣቶች በተለያየ ስራዎች ላይ የተሰማሩ ወጣቶች አንድ ላይ የምንገናኝበት ስፍራ ነበር። አንደኛው የነበረው ጠቀሜታ ከነዚህ ፌሎዎች ጋር ኔትወርክ የማድረግ ጠቀሜታ ነበር። ለምሳሌ ናሁን በዋናነት ስራ የሚያተኩረው ከሰብአዊ መብቶች ጋር የተገናኘን ስራ ነው። ሌሎች እኔ የነበርኩበት ተቋም ላይ የተመደቡ አፍሪካኖች በተመሳሳይ በሰብአዊ መብት ላይ የሚሰሩ ፌሎዎች ነበሩ። እርስ በርስ የመማማር እድል አግኝተን ነበር። ለምሳሌ ኢትዮጵያ ውስጥ ያለው የሰብአዊ መብት ስራዎች ምን ይመስላል? ያሉት ቻሌንጆች ምንድን ናቸው? በተመሳሳይ ሁኔታ ሌሎች አፍሪካ ሀገሮች ላይ የሰብአዊ መብት እንቅስቃሴ ምን ይመስላል፣ ምን አይነት ቻለንጆች ያጋጥማሉ የሚሉትን ነገሮች ሰክሰሳችንም ዲቨሎመንታችንም እየተነጋገርን የነበረበት ሁኔታዎች ነበሩ። አንደኛው ጥቅሙ የኔትወርኪንግ ኦፖርቹኒቲ ነው። ከሌሎች ከአፍሪካ ሀገር ከመጡ ፌሎች ጋር ኔትወርኪንግ ላይ ሌላኛው ደግሞ ጥቅሙ እዚሁ አሜሪካ ውስጥ ሆነው በሀገር ቤት የምንሰራቸውን ስራዎች ወደፊት ሊያግዙን የሚችሉ በተመሳሳይ ስራዎች ላይ የተሰማሩ ሰዎችን፣ መሪዎችን የማግኘት እድል ሰጥቶናል ይባላል ፕሮግራሙ። ከነዚህ በዚሁ አሜሪካ ላይ ቤዝ ካደረጉት ተቋማቶች ጋር የፈጠርነው ኔትወርክ ወደ አገር ቤት ከተመለሰን በኋላ ለምንሰራቸው ስራዎች በጣም ያግዛሉ። ሌላኛው የኔትወርኪንግ ኦፖርቹኒቲም ይሄኛው የነበረበት ሁኔታ ነበር። በሁለተኝነት የፕሮግራሙ ጠቀሜታ የነበረው አሜሪካ ውስጥ ያሉ ኮሚዩኒቲ ሰርቪስ ምን ይመስላል የሚሉትን ነገሮች ወደ ተለያዩ ቦታዎች ላይ በመሄድ ያየንበት አጋጣሚና እድሎች ተፈጥረውልናል። በአብዛኛው የሚሰሩት ስራዎች ህዝቡን ሊጠቅም የሚችሉ ህዝብ ፒፕል ኢንትረስትን ቅድሚያ ያደረጉ አሰራሮች አሉ በዚህ በአሜሪካ ሀገር ሰው ይሄን ነገር የመማር የማወቅ ከተለያዩ ኮሚቲ ሰርቪስ ሌንጌጅ ካረጉ ካደረጉ ሎካል ሊደሮችም ጋር ሆነ ከዛም ከፍ ያሉ ሊደሮች ጋር የመገናኘት የእነሱን ኤክስፒሪየንስ የእነሱን ልምድ የእነሱን እውቀት የተጋራንበት ሁኔታዎች አሉ ሶ ይህንን የማወቅ እድል ፈጥሮልናል እንደገናም ደግሞ የተለያዩ ስልጠናዎች ነበሩ ክላስ ቤዝድ የሆኑ ስልጠናዎች በተለይ በአመራር ላይ ለምሳሌ የነበርኩበት ተቋም ደግሞ ሲቪል ራይትስ ሙቭመንት አሜሪካ ውስጥ ምን ይመስላል የሚሉትን ነገሮች በዛ ኤሪያ ላይ የሰሩ የተለያየ ልምድ ያላቸው ረጅም ጊዜ ልምድ ያላቸው እውቀት ያላቸው የትምህርት ዝግጅት ያላቸው ሰዎች መጥተው ስልጠናዎችን ሲሰጡ ነበር። ለምሳሌ የነበርኩበት ተቋም አላባማ ወደሚባል ስቴት ሄደን እዛ ውስጥ የተለያዩ ሌጋሲ ሚዚየሞች አሉ። በተለይ ከአሜሪካ ውስጥ ከስሌቨሪ ሙቭመንት አንስቶ እስካሁን ድረስ ያሉ ሲቪል ራይትስ ሙቭመንት ምን ይመስላል የሚለውን ነገር ያየንበት፣ እዛ አካባቢ ያሉትን መሪዎች አግኝተን ያሉትን ሁኔታዎች የተማርንበት ሁኔታዎች ነበሩ። እነዚህም ሌላኛው የፕሮግራሙ ጠቀሜታዎች ናቸው። እየተከታተላችሁ ያላችሁት ከዘንድሮው የማንዴላ ዋሽንግተን የጉድኝት ጉባኤ ተሳታፊ ኢትዮጵያን ወጣቶች ጋር የምናደርገውን አጭር ውይይት ነው። ወጣቶቹ በሀገራቸው ውስጥ ከሚታዩ ተግዳሮቶች አንጻር የቀሰሙትን እውቀትና ልምድ በምን መልኩ ለተሻለ ውጤት ሊያውሉት እንዳሰቡ ደግሞ በመቀጠል ይነግሩናል። ያው ብዙ ተግዳሮቶች አሉ በሀገራችን። ለምሳሌ እኔ ቅድም እንደተገለጽኩት በሰብአዊ መብት ስራ ላይ የተሰማራው ባለሙያ ነኝ። ይህንን የሰብአዊ መብት ስራዎች በምንሰራበት ጊዜ የሚያጋጥሙ የተለያዩ ተግዳሮቶች አሉ። በተለ ሀገራችን ማወቅ ካለበት በተለያዩ ቦታዎች ላይ ከሚገሰጡ ግጭቶች የተነሳ ያሉት የሰብአዊ መብት ስራዎች ብዙ ተግዳሮቶች ና ቻሌንጆች አለበት። ነገር ግን አንድ የወሰድኩት ትምህርት ምንድን ነው እዚህ በአሜሪካ ውስጥ ያለው የሲቪል ራይትስ ሙቭመንት አሁን ያለበት ደረጃ የደረሰው ያለምንም ተግዳሮት አይደለም። ብዙ ተግዳሮቶችን አሳልፈዋል። ሶ እነዚህን ተግዳሮቶች ኦቨርካም ያደርጉበትን መንገዶች ስማር ስማር ቆይቻለሁ። ሶ በተመሳሳይ ሁኔታም ሀገራችን ውስጥ ያሉን ተግዳሮቶች ምንም እንኳን ቢኖሩም በተለያየ መልክ በተለያየ ሳይድ ያሉ ተግዳሮቶች ቢኖሩም እስቲል እነዛን ተግዳሮቶች ተቋቁመን ስራዬን ልቀጥልባቸው የምችልባቸውን ሁኔታዎች የተማርኩበት ኦፖርቹኒቲዎች ነበሩ። ሁሉንም ፕሮብሌሙ በተለያየ ዩኒክ ሶሉሽን ለመፍታት የሚያስችሉ ኪ ፖይንቶችን ትንብያለሁ። ሌላ አንድ ፕሮጀክት አለኝ። ፕሮጀክቱን ደግሞ ለማሳካት ኢንቫይት ያረኳቸው ፕሮፌሰሮች አሉ። ሆፕፉሊ ዊሊንግ ከሆነ ይመጣሉ። ምንድነው ነው አላማው በካንሰር ስፔሻሊ በፕሮስቴት በፕሮስቴት በፊኛ ብላደር ካንሰር እና አድቫንስድ የሆኑ አንዳንድ የሰርጀሪ ችግሮች አሉ። እኛ ፌስ የምናደርጋቸው ዴይ ቱ ዴ እና እነሱን ከምንሰራው በጣም ትንሽ ሊሚትድ ከሆነ ካፓሲቲ ከፍ እንዲል ኢንቫይት አድርጌያቸዋለሁ እና ቪዚተር ፌሎሽፕ ፕሮግራም ፕሮፌሰር ፌሎሽፕ ፕሮግራም የሚል ኮንሴፕት ነው። ስለዚህ መጥተው ኢትዮጵያ ኬዞችን አዘጋጅተን አንድ ላይ እየሰራን እኛ ካፓሲቲያችንን ቢውልድ አድርገን ከዛ በኋላ ቴክ ኦቨር የማድረግ ስራን ኢንተረስትድ የሆኑ ፕሮፌሰሮች አሉ። ስለዚህ ሀገርንም አትሊስት በሆነ መንገድ ለማሳደግ የሚጠቅም ነገር ነው እና ሆፕፊሊ ይሄ ፕሮግራም ተሳክቶ ከመጣ በጣም ብዙ ህይወታቸውን መታደግ እንችላለን። ምክንያቱም ያ ሰርጀሪዎች በጣም ለብዙ አቬለብል አይደለም፣ ቢኮዝ ስኪሉ ስለሌለ በበቂ ሁኔታ እና እነዛ ነገሮች ዴይ ቱ ዴይ ለመስራት ካፓሲቲ ቢልዲንግ ለማድረግ ቪዚት እያደረጉ ሊያሰለጥኑ ፍቃደኛ የሆኑ የተወሰኑ ፕሮፌሰሮች አግኝቻለሁ። ስለዚህ እንደዚህ አይነት ሊንኬጆችን ፈጥሮ ያለንን ችግር ለመፍታት ነው በዚህ ሁኔታ በተለይ ደግሞ ያው አገራችንም ደግሞ የመጣ ነው ካፓሲቲ አይቶ ሰፖርት ቢያደርግ ላይክ ሞር ሁሉም ሰው የራሱ ኔትወርክ የራሱ ኦፖርቹኒቲ ይዞ ስለሚመጣ ምንድ ነው ይዛቸው የመጣችሁት ምንናግዛችሁ ተብሎ ቢሰራ በጣም ለሀገር ጠቃሚ የሚሆን ሊንኬጅ ይዘው ብዙ ሰው እየመጣ ስለሆነ ጥሩ ነገር መሰራት ይችላል ብዬ አምናለሁ። ተማርኩት አብሮ መስራትን ነው ማለት እኔ እማውቃቸው ነገሮች አሉ። ለምሳሌ ከሱ መማረው ብዙ ነገር አለ። ከሱ መማረው ብዙ ነገር አለ እና ና አብረን የምንሰራ ከሆነ የሆነ እኔ ማቀው ፓርት ሊሚትድ ነው የሆነ ሰዓት ላይ የኔ ኖሌጅ ይቆማል ማለት። የሆነ ሰው ካልተጨመረበት እስከ የሆነ ድረስ ብቻ ደርሼ ነው መቆመው፣ ግን አብረን የምንሰራ ከሆነ የሆነ ትልቅ ቦታ እንደርሳለን። ከአፍሪካ አብረውን ከነበሩ ፌሎች ጋርም ኢቨን ኢትዮጵያ ውስጥም ምን ያህል አብረን መስራት እንዳለብን ነው በቃ የተማርኩት። አብረን ከሰራን የሆነ ቦታ እንደርሳለን፣ ወይም የሁላችንም ፕሮጀክት የሆነ ቦታ ይደርሳል። ተግዳሮት አጋጥሞኝ የነበረው በዋነኛነት ስድስቱን ሳምንት ላይ ስሰራ የነበረው እንጀራ ላይ ነው እና ማሳደግ ራሴን አለብኝ ብዬ አስባለሁኝ በጣም አሁን ሰርቪ እያደረግ ናቸው ያለ ነው ማህበረሰብ በጣም ወዶታል የምንሰራውን ነገር እና እንዴት ነው ተጨማሪ ሰዎች ጋር መድረስ የምንችለው? አሁን በመቶዎች የሚደርሱ ሰዎች ነው በየቀኑ ምንት የምናደረገው የምናገለግለው፣ እና እንዴት ነው ወደ ሺዎች የምንደርሰው፣ ወደ ሚሊዮኖች የምንደርሰው የሚለውን ነገር እና ትልቅ ፕሮጀክት ላይ ነው እየሰራሁኝ ያለሁት እኔ እዛ ካገኟቸው ሰዎች ጋራ በቅርቡ እንግዲህ ከእግዚአብሔር ጋራ ይሳካል ብዬ አስባለሁኝ። እና ያ ሲሆን በጣም ካፓሲታችንም ከፍ ይላል፣ ሀገራችንም ሰዎች በጣም ብዙ ተደራሽነት የሚኖረው አይነት ስራ ይሆናል ማለት ነው እና ያጋጠመኝን ተግዳሮት እንዳልፍ ነው ያደረገኝ። እዚህ ቦታ በመምጣቴ ያላየዋቸውን አስተሳሰቦች እንዳይ አድርጎኛል። እነሱ የደረሱበትን ከምግብ ጋር የተያያዘ በመመልኩ ነው የሚሰሩት የሚለውን ነገር እንዳይ አድርጎኛል እና እሱ ፓርት ላይ ነው በጣም የተጠቀምኩት። መሰረታዊ ነገር ችግራችንን መረዳት ነው። ኦፍኮርስ ፕሮብሌም አለ ተግዳሮት አለ ሀገራችን ላይ ግን ተግዳሮቱንም መረዳት መቻል አለብን። ምንድነው ኢምፓክት እያደረገ ያለው እስከምን ስኬሉ ምን ይመስላል የሚለው ተግዳሮቱን ራሱ በቂ የሆነ አንደርስታንዲንግ ይፈልጋል። በዚህ ፕሮግራም ውስጥ ስናልፍ ሁላችንም እንድናድርግ ከተጠየቅ ነው ነገር ውስጥ አንዱ ፎከስ ፕሮጀክት የምንለው ነው። ፎከስ ፕሮጀክት የምንለው ወደ ሀገራችን ስንመልስ ምን መስራት እንፈልጋለን የሚለው ላይ የሚያተኩር ነው እና አብዛኞቻችን ፕሮፖዛሎችን አዘጋጅተናል። ስንመለስ ኢምፕልመንት ማድረግ የምንፈልጋቸው ሀሳቦች ማለት ነው። በዚህ ፎከስ ፕሮጀክት ላይ ብዙዎቻችን የምናየውን ፕሮብሌም ወይም ደግሞ ተግዳሮት ብለን ያሰብነውን እኛ ደግሞ ምን ማድረግ እንችላለን እንዴት ሶልቭ ልናደረገው እንችላለን ብለን ያሰብነውን ሀሳቦች ለማስቀመጥ ችለናል። ለዚህ በጣም መሰረታዊ ነገር የስኪል ጉዳይ ነው፣ የአንደርስታንዲንግ ጉዳይ፣ የኦርጋናይዜሽናልም ይሁን የግለሰብ የመሪነት ብቃት ነው። ሰው እኛ ከወሰድነው የሊደርሽፕ ኮርስ አንዱ ስትሬንግዝ ቤዝድ ሊደርሽፕ ይባላል። ይሄኛው የእኛን ጠንካራ አቅም በማወቅ እሱ ላይ በመስራት ለፕሮብሌሙ ሶልቭ ለማድረግ ራሳችንን የምናበቃበት አካሄድ ነው። ስለዚህ በፎከስ ፕሮጀክታችን አንዱ ሀገራችን ውስጥ ያለውን ተግዳሮት ለመፍታት የምንችልበትን እስኪል አግኝተናል ብዬ አስባለሁ። ከዛ ውጭ ግን ከፌሎሺፑ ስንመለስ ይሄ አሁን ያነሳ ነው ፓርትነርሽፕ በራሳችን ውስጥ የሚፈጠሩ ግንኙነቶች ወይም ደግሞ አብሮ ለመስራት ያለን ፍላጎት፣ የጋራ አላማ የማያዝ ፍላጎት፣ እነዚህ ነገሮች ኢትዮጵያ ውስጥ የምናያቸውን ተግዳሮቶች ለማገዝ ለመፍታት ያግዛሉ ብዬ አስባለሁ። የእኔ ኤክስፔሪንስ አብዛኛውን የተለያዩ ኢንስቲትዩሽኖች ውስጥ ነው የነበርኩት። የተወሰነ ጊዜ ዊሊያም ኤን ሜሪ የሚባል ኮሌጅ ውስጥ ነበርኩ። ከዛ ዩኒቨርሲቲ ኦፍ ቨርጂኒያ ውስጥ ነበር። ከዛ ሞንት ፒሊየር፣ ሞንት ቼሎ እና ጀምስ ሃይላንድ የሚባሉ በጣም ታሪካዊ የሆኑ ቦታዎች ላይ ነው ያሳለፍኩት። እነዚህ ሁሉ የራሳቸው ትልቅ የሆነ ለርኒንግ ሩም አላቸው። ግን እነዚህን ነገሮች አንድ ላይ አምጥቶ ኢትዮጵያ ውስጥ የምናያቸውን ችግሮች ለመረዳት አንደኛ የኛ የሊደርሽፕ ስኪል አድጓል ብዬ አስባለሁ። በተወሰነ መልኩ በስድስት ሳምንት ውስጥ ፐርሰናል የሆነ ለውጥ አለ። በጣም ኢምፖርታንት ነው እሱ። ከዛ መጀመር አለበት። ይሄ ፐርሰናል የሆነው ለውጥ ነው ኢፈርቱ ከሌሎች ጓደኞቻችን ጋር ሲጨመር ሌላውን ሜጀር የሆነው ፕሮብሌም የሚፈጣው። ሀሳባችሁን ላጋሩን ሁሉ በእጅጉ እናመሰግናለን። ውይይታችንን ከማጠናቀቃችን በፊት እንግዶቻችን በወጣት አፍሪካውያን መሪዎች የትስስር መርሃ ግብር ውስጥ ያሳለፉት ጊዜ የፈጠረባቸውን ስሜት በአንዳንድ ቃል ይገልጹልናል። ትልቅ እድል ወይ መልካም አማራጭ ነበር። ብዝሃነትን ያማከለ ነበረ። በጣም አይንከፋች የሆነ እድል ነበር። በጣም ጥሩ ጊዜ ነበር። ለእኔ አስተማሪና አነቃቂ ነበር።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 ን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ የመቀሌ የሚገኘውን የአሜሪካ ኮርነር በተመለከተ ሙልጌታ ህስባ የላከልንን ዘገባ እናሰማችኋለን። በመቀለ ዩኒቨርሲቲ ቅጽር ውስጥ በሚገኝ የአሜሪካ ኮርነር የእንግሊዝኛ ቋንቋ በበጎ ፍቃድ የሚያስተምረው ለዓለም ተጫነም ማዕከሉ ለእርሱና ለሌሎች ወጣቶችም ምቹ ሁኔታ እየፈጠረ እንዳለ ይናገራል። ቮለንቴር በበጎ ፈቃደኝነት እያገለገልኩ እገኛለሁ። በተጨማሪ ደግሞ አሜሪካን ኮርነር ለኦፕን ፕሮግራም እኔን በማጨት የትምህርት እድል እንድወስድ ቨርቹዋሊ ኦንላይን ትምህርት እንድወስድ በሰጠኝ እድል ያንን ተጠቅሜ የኦሪንቴሽኑ ፕሮግራም ጨርሼ፣ ዋናውን ኮርስ ጨርሼ ከጆርጅ ሜሰን ዩኒቨርሲቲ የጨረስኩበትን ሰርቲፊኬት ባለፈው ተቀብያለሁ ማለት ነው። ያጠናውት ደግሞ ቲቺንግ ኢንግሊሽ ቱ ያንግ ለርነርስ ነው። ለዚህ እኔም ብለው እዚህ በየሙያችን ብንመጣ የሆነ ነገር ስለሚኖር እዚህ አካባቢ ያለን ሰዎች ብቅያል ሴንተሩ የሚሰጠውን ትሬኒንግ፣ አንዳንድ እድሎችን፣ ኔትወርኪንጎችን ብንጠቀም ብዬ ለማለት እፈልጋለሁ። በ2012 ዓ.ም ጥር ወር ላይ ስራ የጀመረው ይህ ማዕከል ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ወጣቶች በሰላም ግንባታ ላይ ተሳታፊ እንዲሆኑ ትኩረት አድርጎ እየሰራ እንደሚገኝ የማዕከሉ አስተባባሪ ሽሻ ዕቋር ገልጿል። የተሳሳተ ኢንፎርሜሽን እንዴት መታገል እንችላለን? ቴክኒካሊ በእውቀት ደረጃ እንዴት መታገል እንችላለን? ምክንያቱም ያው ሰላሙ የሚያደፈርሰው ጦርነቱም አጋዥ ሚና ነበረው፣ ይሄ የተሳሳተ መረጃ። ስለዚህ ሰላምን ሰስቴን እንድናረግ ራሳችንም ባልተገባ ቦታ ወይም ውሳኔ ውስጥ እንዳንገባ የተጠራ እና ትክክለኛ ኢንፎርሜሽን መውሰድ እንዳለብን ሁሉንም ያምናል። ሁሉም ሰው መተግበሩ ላይ ነው። ይህንን ሊተገብሩ በሚችሉበት መልኩ ስልጠናዎችን ወስደዋል። ይህንን ስልጠና ከወሰዱ በኋላ ወደ ውጭ ወጥቶ ማህበረሰቡን ሲያነቁ የማንቃት ስራ ሲሰሩ አይተናል። ሌላው የማዕከሉ ተጠቃሚ መህረተ አበርሃ እየተባለ የመቀለ ዩኒቨርሲቲ ተማሪ በበኩሉም ከጦርነቱ በኋላ በትግራይ እንደዚህ አይነት ማዕከሎች እንደዚህ አይነት የሳይንስ የትምህርት፣ የትሬኒንግ ሰንተሮች መኖራቸው በጣም ጠቃሚ ነው። ሰላሙን ለመስጠበቅ ያለውን ችግሮች ለመፍታት በቀላሉ ወጣቱ እዚህ ማዕከል ተገኝቶ እንዲያነብና ከዓለም ላይ ያለው ላይክ ማይንድ የሆኑ ሰዎች እንዲገናኝ በጣም አጋዥ ነው ብዬ አስባለሁ። በመቀሌ ዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች በአሜሪካን ኮርነር በሚገኘው አነስተኛ አዳራሽ በየሳምንቱ ሴሚናር ያዘጋጃሉ። አረጋዊ ገብረ ሚካኤል ከሰሚናሩ ተሳታፊዎች አንዱ ነው። አሜሪካን ኮርነር ለእኛ አንድ ከሚሰጠው ጥቅም አንጻር አንድ የማቴሪያል ነው። መጽሐፍቶችን እናነባለን። ኢንተርኔት አክሰስ አለ፣ ኮምፒውተርን መጠቀም ትችላለ። ሌላ ይህንን አዳራሽ በየሳምንቱ ሰሚናር እናዘጋጅበት አመቻችቶልናል። ስላይድም ሳንቸገር አዳራሹ አሪፍ ነው ለስሞል ሳይዝ ስለዚህ የአዳራሽና የሪሶርስ አገልግሎት እያገኘነው ማዕከሉ ተተኪ ትውልድ የሆኑ ወጣቶች ክህሎታቸውን በማሳደግ ቀና ህይወትና ብሩህ ተስፋ እንዲኖራቸው ለማድረግ እየሰራ እንዳለም የመቀለ አሜሪካን ኮርነር አስተባባሪ ሽሻይ አቋር አመልክቷል። ፖስት ኮንፍሊክት ላይ ድህረ ጦርነት ላይ በጣም ብዙ እንትኖች አሉ፣ ክራይሶች አሉ። እንደሚታወቀው ወጣቶች ብጅታ ውስጥ ናቸው። ወጣቶች ፊቸራቸውን ዲዛይን የሚያደርጉበት ቬኑ ይፈልጋሉ። ወጣቶች መደናበሮች ይታያሉ። መወሰን ላይ ምንድን ነው ማድረግ የምፈልገው ምንድን ነው መሆን የምፈልገው የሚሉ ነገሮች ላይ ድንብርብር የሚልበት ኮንዲሽኖች አሉ። በፖስት ኮንፍሊክት ላይ እንደ ማህበረሰብ እንደዛ አይነት ስቴት ኦፍ ቢይንግ ይታያል፣ ከሁላችንም አንጻር ስናይ ማለት ነው። ስለዚህ ይህን ኮርነር ይህኛውን መደናገሮች ወይም ወይ ደግሞ ይሄ የጥማት ናውሌጅ ኤንድ እስኪል ወይም ደግሞ እውቀትና ክህሎት መሰረት ያደረገ ስልጠና የሚፈልጉ ግን እሱን በማጣታቸው የሚፈጠርባቸው ድብርት የሚፈጠርባቸው መደናገር የሚፈጠርባቸው አሉባልታ ቦታ ላይ መዋል የሚለውን ነገር ላይ ይህንን ኮርነር አጋዥ ነው ይህን ፊል ያደርጋል በኢትዮጵያ አሜሪካን ኮርነር በመባል የሚታወቁ የወጣቶች ማዕከላት በዋና ከተማዋ አዲስ አበባ ሁለት በጅማ በባህር ዳር በድሬዳዋና በመቀለ ከተሞች አንዳንድ ይገኛሉ ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አብራችሁን ስላመሻችሁ በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶ ብርሃን ደግሞ በድምፅና ምስል ምህንድስናው አብረናችሁ ቆይተናል መልካም ምሽት ይሁንላችሁ